ሰኔ አምስት ቀን አስራ ዘጠኝ መቶ ሰማንያ ዘጠኝ አመተ ምረት እነሆ ከተንሳኤ በዓል ዛሬ አርባ ሰባት ቀን ማድረጋችን ነው። አምሳ ቀን ለማድረግ ሶስት ቀኖች ይቀሩናል። ዓለም አምስት ሺህ አምስት መቶ ዓመት ደጅ ከጠና በኋላ የእግዚአብሔርን ምሕረት አግኝቶ የመንፈስ ቅዱስ ማደሪያ ለመሆን የበቃባቸው እነዚህ ቀኖች እጅግ የተባረኩ ናቸው። እግዚአብሔር ከአሁን ጀምሮ መንፈሴ በሰው ልጅ ላይ አያድርም፣ ከሰው ልጅ ጋር አይኖርም ሲል የተናገረው ቃሉ ከኖህ ዘመን ጀምሮ እስከ መድኃኒታችን መምጣት ድረስ የሰውን ዘር ሁሉ ከመንፈስ ቅዱስ ማደሪያነት ለይቶ ሰላም አሳጥቶ ሲያስጨንቀው ይኖረዋል። አልፎ አልፎ እግዚአብሔር ለመረጣቸው ብቻ ከእናቱ ማህፀን ጀምሬ መርጬሃለሁ ቀድሼሃለሁ ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይሞላበታል ተብሎ ከተነገረላቸው አንዳንድ ሰዎች በቀር እሱ ከጠራቸው ከጥቂት ሰዎች በቀር የሰው ዘር ሁሉ የመንፈስ ቅዱስ ማደሪያ ከመሆን ተለይቶ ነበር። ነገር ግን እግዚአብሔር ያሰበው ሲደርስ ፈቃዱን ሲፈጸም ጌታችን ሐሙስ ማታ ባደረገው ጉባኤ ላይ ባስተማረው ትምህርት ይህንን ከባድ ቃል መለሰው። እኔ አብን እለምነዋለሁ ሌላውን አካል ጰራቅሊጦስ መንፈስ ቅዱስን ይልክላቸዋል ዓለም አያየውም፣ እናንተ ግን ታዩታላችሁ። በእናንተ ላይ በእናንተ አድሮ ይኖራልና ፈቃዴን የሚያደርግ ትዕዛዜን የሚወድ ቢኖር እኔና አብ መንፈስ ቅዱስም መጥፈ እናድርበታለን ብሎ ያን እየነበር መንፈሴ ሊቢሆም እስመዘ ስጋ ወደ ምሙንቱ ስጋውያን ደማውያን ናቸውና ከእንግዲህ ወዲህ መንፈሴ በእነሱ ላይ አያድርም በማለት ተነግሮ የነበረውን ቃል ሽሮ በሱ ያመነ ሁሉ የመንፈስ ቅዱስ ማደሪያ እንዲሆን ፈቀደ። ስለዚህም እሁድ ማታ በደቀ መዛሙርቱ ፊት ላይ በእያንዳንዳቸው እፍ እያለ መንፈስ ቅዱስን አሳደረባቸው። ይህ አፍ በገነት ውስጥ በአዳም ፊት ላይ እፍ ብሎ መንፈስ ቅዱሱን ያሳደረ ነው። ስለዚህም ጌታ በመጽሐፈ ኪዳን ነፋይኮ ላይ ለገጽ አርዳ አጠይቅ ከማዓነ ውት ዘነፋይኮ ውስጥ ተገጹ ለአዳም መንፈሰ ህይወት እፍ ብዬ በአዳም ላይ የህይወት መንፈስን ያሳደርኩ እኔ መሆኔን ለመግለጽ ዛሬም በደቀ መዛሙርቴ ላይ እፍ ብዬ መንፈስ ቅዱስን አሳደርኩባቸው፣ ይላል። ለዚህ ተስፋ ሐሙስ በተነሳ በአርባኛው ቀን ወደ ሰማይ ሲያርግ ከኢየሩሳሌም ሳትወጡ የአብን ተስፋ ጠብቁ ብሏቸው ነው ያረገ። እና ያ ጊዜ ሲደርስ ከሰው ተለይቶ የነበረ መንፈስ ቅዱስ በሰው ላይ አደረ። ያን ጊዜ ነው ሰው ለሃይማኖት ዝግጁ ሆኖ የተገኘ። በቀደመው ዘመን ሃይማኖት አምላክ አለ በማለት ብቻ ነበረ ጸንቶ የኖረው። ይህ በመሆኑ ብዙዎች ለመሳሳት የበቁ አምላክ ካለ በሰማይ ያለው ኮከብን፣ ጨረቃን፣ ፀሐይን ይመስል ይሆናል በምድርም ካለው ይህንን ይመስል ይሆናል በሚል ሰበብ ነው ወደ ጣዖት አምልኮት ሁሉም የተገፋፉ እሱ ራሱ ድምፁን ከሚያሰማቸው አንዳንድ ሰዎች በስተቀር። ሁሉም በተፈጥሮ ኃይል ብቻ አስገዳጅ እንዳለበት እሱም በሰማይ ይኖራል ብሎ ከሚያስብ በስተቀር ትምህርት የሰጠው የመራው ያስተማረው አልነበረም። የተፈረደበትም ስነ ፍጥረትን መሪ አድርጎ በተፈጥሮ አይምሮ ሳይመራመር እና ራሱን ሳይጠብቅ በመቅረፉ ነው። በስነ ፍጥረት ሰውና መላእክት ሲፈጠሩ በተፈጥሮ አእምሮ ብቻ እምነታቸውን አጥንተው ራሳቸውን ጠብቀው እንዲኖሩ ነበር። ከመላእክት ወገን አንዱ ነገድ ብቻ ሲወድቅ ከመቶው ነገድ ዘጠና ዘጠኙ ባሉበት ጸንተው ኑረዋል። ሰው ግን አንድ እሱ ብቻ ነበር። እሱ መጽናት አቅቶት ሲወድቅ ልጆቹ የልጅ ልጆቹም አብረው ወደቁ። እንግዲህ እስከ ሙሴ ዘመን ድረስ ይላል ቅዱስ ጳውሎስ የበደሉትንም ያልበደሉትንም ሞት አንድ አድርጎ ገዛቸው ይላል። ትምህርት ስላልነበረ ይህ ሁኔታ እየቀጠለ መሄዱ የሰው ልጆች ችግር እየጨመረ በመምጣቱ እግዚአብሔር በሙሴ ሕግን ሰራ። የእምነት ምልክት የሆነ ጽላትንም በህዝቡ መካከል አስቀመጠ። ያም ሆኖ የተረዳው ህዝብ ጥቂት ነው። ያ ህግ የተሰጠው ወገን እንኳን የአንድ የአብርሃም ልጅ ብቻ በመሆኑ ሌላው ዓለም ተበትኖ ነው የቀረ። ስለዚህም ሁሉ በአቅሙ እንጨት ጠርቦ ደንጋ ያለዝቦ ብረት ነሐስ፣ መዳብ ቀጥቅጦ ወርቅ፣ ብር አቅልጦ የመሰለውን ሰርቶ አምላክ ነው እያለ ሲንበረከክ ኖረ። በእስራኤል እንኳ ቢሆን እግዚአብሔር አምላክህ አንድ ነው ከሚል በስተቀር ዝርዝር የሃይማኖት ትምህርት አልተሰጠውም ነበረ። እግዚአብሔር በባህሪው አንድ፣ በአካል ሶስት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ መሆኑንና አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ተብሎ መታመኑን መማር የቻል ነው። ከሶስቱ አንዱ አካል ከሰማየ ሰማያት ወርዶ ከቅድስት ድንግል እመቤታችን ተወልዶ ሰው ሆኖ ከተገለጠና ራሱን በትምህርት በታምራት አስረድቶ ተሰቅሎ ሞቶ ለሰው ያሰበውን ቸርነት ፈጽሞ ካረገ በኋላ ለሰው ልጅ እውቀትንና ሕይወትን የሚያድለውን ቅዱስ መንፈሱን በሰው ልጆች ላይ ካወረደ በኋላ ነው። እንግዲህ ከዚያ በኋላ እንደ መጀመሪያው ቀን አዲስ ምልክት ሳያሻው መንፈስ ቅዱስ በጥምቀት፣ በሹመት፣ በትሩፋት በሰዎች ላይ እያደረ ብዙዎችን ለከፍተኛ ጸጋ አብቅቷል፣ ያበቃልም። አሁን ያለነው እንደ መጀመሪያዎቹ ሰዎች ነው። እንደ ሐዋርያት በሐዋርያት ላይ እፍ ብሎ መንፈስ ቅዱስን ተቀበሉ፣ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላላችሁት አይሰረይለትም ብሎ ሲናገር ስራውንና ስርዓቱን እንጂ ከዚህ ውጭ በአይናቸው ያዩት በጀሯቸው የሰሙት ነገር አልነበረም። ይህንን ስርዓት በተቀበሉ ይህን ቃል በሰሙ በአምሳ ቀን ነው ላይናቸው እና ለጆሯቸው የሚሆን አዲስ ነገር በስብሰባቸው ላይ የተከሰተ። ከቅዱስ ማርቆስ እናት በማርያም ቤት በጽርሐ ጽዮን በቅዳሴ ላይ ሳሉ የአውሎ ነፋስ ድምፅ ከውጭ ተሰማ። በሩን ገፍቶ ሲገባ ግን የተከፋፈለ የእሳት ልሳን ነበር ላይናቸው ያጋጠማቸው። ያም የእሳት ልሳን እሳት እንደመሆኑ ማንንም የሚበላ፣ ማንንም የሚጎዳ፣ ማንንም የሚያቃጥል ሳይሆን ሁሉን የሚታደግ ሁሉን የሚያጠራ ሁሉን የሚወለውል ሁሉን የሚሰነግል ሁሉንም ወደ ህይወት የሚመራ ታላቅ ኃይል ነበረ። በሐዋርያ ስራ ምዕራፍ ሁለት እንደምናነበው በሁሉም ላይ አረፈባቸው፣ አደረባቸው ነው የሚል አይናቸው ከማየቱ ከሰውነታቸው መዋሃሉ ፍጥነትና ቅጽበት ነበረው። ምንድን ነው ምንድን ነው ብለው ለመነጋገር ጊዜ አልነበራቸውም። በዚያው ቅጽበት ብቻ በሁሉም ላይ ሞላ፣ ሁሉንም በማያውቁት ቋንቋ አናገራቸው። ያ ቀን ብቻ ነው መንፈስ ቅዱስ በግልጽ የብዙዎች ዓይን እያየው በአምሳላዊ እሳት ወርዶ በሰዎች ላይ ያረፈ በዓለም ቋንቋ ያናገረ። ያን ቀን ጥንቱ መጀመሪያው የቋንቋ ማናገር ጉዳይ ከዚያ በኋላም አልፎ አልፎ ተከስቷል። ግን ዛሬ በጅምላ እንደሚወራው ቀልድ አይደለም። ከመንፈስ ቅዱስ የሚገኘው ስጦታም የዳበሳ የዳሰሳ ሳይሆን የሰው ልጅ የሚማርበት የሚሰማው ምክርና ትምህርት የሚሆነው ቃል ብቻ ነው። በዚያ የተሰበሰቡ ከልዩ ልዩ ሀገር የፋሲካን በዓል ለማክበር የመጡ ሁሉ በየቋንቋቸው ሲናገሩ ሰምተው እነዚህ ሁሉ ገሊላውያን አይደሉም ወይ እንዴት በእኛ ቋንቋ ሲናገሩ እንሰማቸዋለን ነው እንጂ እንዴት ይጮሁብናል አሉ የዕብደት ንግግር አልነበረበትም የለየ የነጠረ ትምህርትነት ያለው ንግግር ብቻ ነበር። አይሁድም ያን ቃል ለማደናገር ሞክረው ነበር። ሰክረው ነው አትስሟቸው ብለው ነበር። ግን ያንን አሳጥማጅ የነበረ ሰው ጴጥሮስን የለወጠ ኃይል በመቶ ሀያው ጓደኞቹ መካከል ቆሞ ያ ዕለት ቀደም ሲል በትንቢተ ኢዩኤል የተጠቀሰ ቀን መሆኑንና ጊዜው ሲደርስ መፈጸሙን ተንትኖ አስረዳቸው። እንቢተኞች ቢቀሩም ፈቃደኞች የሆኑት አህዛብ ግን አምነው ተቀበሉ። ከዚያ ወዲህ እላይ እንደተናገርኩት በጥምቀትም በሹመትም በንፍሀትና በአንሮተእድ ካሎ ወደ ልጆች ይተላለፋል። አጳሳት፣ ቀሳውስት ይህንን ጸጋ ለማስተላለፍ መስመሮች ስለሆኑ እስከዛሬ አልተቋረጠም። የቤተ ክርስቲያን ጸጋ ነው። እስከ ዓለም ፍጻሜም አይቋርጥም። ስለዚህ እግዚአብሔር ያደረገልን ቸርነት ስናስብ ዲናችን መርምሮ አንደበታችን ተናግሮ አያከናውነውም፣ አይፈጽመውም። እጹብ ብለን ከማድነቅ በስተቀር በእጹብ ከመወሰን በስተቀር ሌላ የምናደርገው ነገር የለም። እግዚአብሔር ያለ ሽማግሌ ነው የታረቀን። የሰው ልጅ ሥጋዊ ደማዊ ነው፣ ግዙፈ ልብ ነው። የሚያደርገውን የሚሰራውን አያውቅምና ከእንግዲህ ወዲህ መንፈሴ ከሱ ጋር አይኖርም ያለውን ያህል ደግሞ ዛሬ በልጁ በኩል በተፈጸመልን እርቅ ምክንያት በተገኘው ተዘምዶ እንደገና ጥል ፈርሶ ሰላም ታድሶ እርቅ ጸንቶ መንፈስ ቅዱስ ሰዎችን ማደሪያ አደረገ። እንዲያም ሆኖ ግን ሰዎች አሁንም ሥጋዊ ደማዊነታቸው እየሳባቸው እግዚአብሔርን ከማሳዘን ወደ ኋላ አላሉም። አያውቁም አልተማሩም ከሚባሉት ይልቅ አውቀናል ተምረናል የሚሉትና በቤተ ክርስቲያን በልዩ ልዩ ስፍራ ላይ ተሰይመው የሚገኙ ብዙ ሰዎች በየጊዜው እግዚአብሔርን አሳዝነዋል። እነ ይሁዳ፣ እነ ሲሞን መሰሪ፣ እነ አቡሊናሪዎስ፣ እነ አሬዎስ፣ እነ መቅዶኔዎስ፣ እነ ንስጥሮስ፣ እነ ፍላቢያኖስ፣ ሌሎችም ዛሬ በብዙ ቁጥር ያላቸው መናፍቃንን የሚመሩ ሁሉ እነዚያ ስጋውያን ደማውያን ከተባሉት መካከል ተመርጠው የክርስትናን ትምህርት የሰሙ ያወቁ፣ የተቀበሉ ናቸው። ግን እነዚሁ ቤተ ክርስቲያኑን እያፈረሱ ናቸው። እስከ ዛሬ በእንደዚህ ያለው በሽታ ሳትለከፍ ራሷን ለእግዚአብሔር አስገዝታ ይኖረች ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ብቻ ነበረች። ዛሬ ግን ከተስፋም ከጸጋም ውጭ ሆነ ነው የምትገኘው እና ያለበት ሁኔታ እጅግ በጣም አሳፋሪ ነው። አጋነንከው ትሉኛላችሁ እንጂ አሁንም እግዚአብሔር የሰው ልጅ ሥጋዊ ደማዊ ነው እና ከእንግዲህ ወዲህ መንፈሴ ከእሱ ጋር አይሆንም ካላቸው መካከል እንደገባን ነው የሚሰማኝ ነው። ያውም እነዚያ እንደኛ አውቀው ያደረጉት ነገር የለም፣ በዘር ተዋረድ ከመጣው በስተቀር የእኛ ሰዎች ግን ይልቁንም ታላላቆቻችን እና ጳጳሳቶቻችን ሊከላከሉ የሚገባቸው ስልጣኑን፣ መብቱን ያላቸው ጳጳሳቶቻችን አሳልፈው ስለሰጡን ቤተ ክርስቲያናችን በታላቅ ጉዳት ላይ ነው የምትገኘው። ሕዝቡም ከሞላ ጎደል ይህንን ማወቅ ተስኖታል ማለት ይችላልሁን። አሁንም ትናንት በሰማውና በለመደው ቋንቋ ከመሳብ በስተቀር ዛሬ የደረሰውን ሁኔታ አጢኖና አጥንቶ ቤተ ክርስቲያንን ወደ ቦታዋ እንድትመለስ ለማድረግ ፍላጎት የለውም። እንደ እውነቱ ከሆነስ ይቺ ቤተ ክርስቲያን የምትመለስበትን መንገድ መፈለግ ነው ዋጋ የሚያሰጠው እና እግዚአብሔር ከዚህ ችግር እንዲያድንን መጸለይ ያለብን። ከባድ ፈተና ውስጥ ነው የገባነው። ዓለም ያልደረሰበት ፈተና ውስጥ ነው ያለነው። ሌላው ዓለም አስቀድሞ ወጥቷል። በመሰለው ጥገኛ ሆኗል። ያላቸው የያዙትም እንደጠበቁት ናቸው። እኛ ግን በድንገት ተገፍተን ነው የወጣን ነው። ለመመለስም አቅም አንሶናል። አቅምም ደግሞ የጉልበት አይደለም የአይምሮ ነው የአይምሮ ነው እና ይሄ በእግዚአብሔር እያፌዘ ነው ያለ ነው። ከፍርድ እንድንወጣ ወደ እግዚአብሔር መጸለይ አለብን። ችግሩ ከመድረሱ አስቀድሞ ልንጸልይበት ይገባል። ድካማችን ከንቱ እንዳይሆን፣ ልፋታችን ከንቱ እንዳይሆን፣ ዋጋ እንዳያጣ። ምንም እንኳን እግዚአብሔር የሰውን መስዋዕትነት በቅንነት የቀረበውን ለመቀበል ፈቃደኛ ቢሆንም፣ አሁን የምናደርገው ሁሉ ከሥነ ሥርዓት ውጭ እራሱ አመፅ ነው ማለት ይቻላል። እኔ እንደማምንበት ከሆነ በአሁኑ ጊዜ ለቤተ ክርስቲያን የሚደረግ ማንኛውም እርዳታ ሁሉ አመጽ ነው ነው በእግዚአብሔር ላይ የተፈጸመ አመጽ ነው ብዬ ነው። ስለዚህ በዚህ ጉዳይ ላይ ልናስብበት ይገባናል። እግዚአብሔር በቸርነቱ የሚጸድቅበት ላይ ነው ይመጾትን ተስፋውን ጸጋውን ለመውረስ ያብቃል ሁላችንም። በቸርነቱ የጠራን ስለሆነ አሁንም ቅዱስ መንፈሱን እንዲያሳድርብን ፈቃዱ ይሁንልን።